ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ ሬአር ነሐሴ 29 2012 ዓ ም ዝግጅታችን ጀመረ። አሜሪካ ለኢትዮጵያ የምትሰጠውን የገንዘብ ድጋፍ በጊዜያዊነት የያዘችው በፕሬዚዳንት ዶናልድ ትራምፕ አመራር ሰጭነት መሆኑን የአሜሪካ የውጭ ጉዳይ መስሪያ ቤት አስታወቀ። የኢትዮጵያ የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ አስተያየታቸውን ተጠይቀዋል። ፓርትነርሽፕ ን ዩ ኤስ ኢትዮጵያ ሶሊድ ቨሪ ስትሮንግ ኢትዮጵያና አሜሪካ ካላቸው ጠንካራ ትስስር አንጻር አሜሪካ ጉዳዩን በጥንቃቄ ያሰበችበት አይመስልንም። ይሄ ጉዳዩን በደንብ ያለመረዳት ይመስልናል፣ ቀጣይነት ያለውም አይመስልንም። ኢትዮጵያ እያደረገች ያለችው በየትኛውም ሕግም ሆነ የሞራል ጥያቄ ቢመዘን ትክክል ስለሆነ ውሳኔያቸውን እንደገና ያስቡበታል ብለን ተስፋ እናደርጋለን። በአብይ ርዕስ ሙሉ ዘገባውን ታደምጣላችሁ። በፌዴሬሽን ምክር ቤት የትግራይ ክልል ተወካዮች የጉባኤው አጀንዳ ስላልታወቀ በሚል ነገ በሚካሄደው የምክር ቤቱ አስቸኳይ ጉባኤ ላይ እንደማይሳተፉ የክልሉ ምክር ቤት ዛሬ ባካሄደው አስቸኳይ ስብሰባ መወሰኑ ተገልጿል። በሌላ በኩል ፌዴሬሽን ምክር ቤት ነሐሴ 30 በጠራው ስብሰባ ላይ በራያ ወልቃይትና ወጅራት አካባቢዎች የሚደርሰውን የሰብአዊ መብት ጥሰት በመወያየ የመፍትሄ አቅጣጫ እንዲያስቀምጥ ተጠይቋል። በምሽቱ ከምታደምጧቸው ዘገባዎች መካከል የተወሰኑት ናቸው። ጤና ይስጥልኝ እንደምናመሻችሁ፣ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሀዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናበርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂ ይታየነኝ። ማሊ ውስጥ ከሁለት ሳምንታት በፊት የመንግስት ስልጣን የተቆጣጠረው ያመፁት ወታደሮች ቡድን ስለ ሽግግር ጉዳይ በሳምንቱ መጨረሻ የተለያዩ ወገኖችን የሚያሳትፍ ንግግር እንደሚጀምር አስታወቀ። ንግግሩን የፖለቲካ ፓርቲዎች፣ የህዝባዊ ድርጅቶች እና የሀገሪቱ ፕሬዚደንት ኢብራሂም ቡባካር ኬታን ስልጣናቸውን እንዲለቁ ግፊት ያደረገውን ተቃውሞ የመራው ጁን ፋይፍ የተባለው ንቅናቄ ጋር እንደሚያካሂድ ስልጣኑን የያዘው ወታደራዊ ቡድን ተናግሯል። ቅዳሜና እሁድ የሚካሄደው ውይይት የሽግግሩን አቅጣጫ የሚያዘጋጅ እቅድ ለማውጣት የታለመ ነው ብሏል። አንድ የጦር ሰራዊቱ ቡድን ቃል አቀባይ የምዕራብ አፍሪካ ሀገሮች የኢኮኖሚ ማህበረሰብ ኤኮዋስ የማሊው ወታደራዊ ቡድን በሶስት አመታት ጊዜ ውስጥ የሽግግር አስተዳደር ይቋቋማል ሲል ያወጣውን መግለጫ ውድቅ አድርጎበታል። አሁኑኑ አስተዳደሩን ለሲቪል የሽግግር መንግስት አስረክቡ፣ በአንድ አመት ጊዜ ውስጥም ምርጫ ይካሄድ ሲል ኤኮዋስ አሳስቧል። በደቡብ ሱዳን ለሚገኘው የተባበሩት መንግስታት ድርጅት ሚሽን ኡንሚስ በኮንትራት የሚሰራው ፓንክሮፕ የሚባል ኩባንያ የቀድሞ ሰራተኞች ቦር ከተማ ውስጥ የሚገኘውን የመንግስታቱን ድርጅት ሚሽን ግቢ ከዘጉ ዛሬ ሁለተኛ ቀን ሆኗቸዋል። ሰራተኞቹ በኩባንያው በደል ደርሶብናል፣ አላግባብ አባረውናል ብለው ለተቃውሞ እንደ ወጡ ነው የተገለጸው። አንድ የድርጅቱ ተልእኮ ባለስልጣን እንዳረጋገጡት ስልሳ በላይ የሚሆኑት ተቃዋሚዎች የሚሽኑን ግቢ በር ከትናንት ጀምረው ዘግተው የድርጅቱን የስራ እንቅስቃሴ አስተጓጉለዋል። ኩባንያው ያስቀረብንን ደሞዝ ይክፈለን ሲሉ ተቃዋሚዎቹ ጠይቀዋል። የፓንኮርፕ ኩባንያ በጉዳዩ መልስ ለመስጠት ፈቃደኛ አልሆነም። የመንግስታቱን ድርጅት ተልእኮ ጠይቁ ብሏል። በዲሞክራሲያዊት ኮንጎ ሪፐብሊክ ያገረሸው ግጭት አዲስ የስደትና የመፈናቀል ማዕበል ሊያስከትል እንደሚችል ዩኤንኤችሲአር አስጠነቀቀ። ለቪኦኤ ሊሳ ሽላይን ከጂኒቫ ቀጣዩን ዘገባ አጠናቅራለች። ደረጀ ደስታ ያቀርበዋል። ባለፈው ወር ወደ 24000 የሚጠጉ ሰዎች ከካሴ ግዛት ያለውን ግጭትና የሰብአዊ መብት ጥሰት ሸሽተው ወጥተዋል። የተባበሩት መንግስታት የስደተኞች ኤጀንሲ እንደሚለው ግጭቱ ጋብ ካለ በኋላም ቢሆን ስደተኞቹ መፍለሳቸውን አላቆሙም። የመንግስታቱ ድርጅት ወኪል እንደሚለው ግጭቱ መነሻ በመሬትና በአካባቢው ጥሪት የተቀሰቀሰ ቢሆንም ግጭቱን ያባባሱት የዘር ግጭትን የሚያራምዱ ባለስልጣናትና የታጠቁ አማጽያን ናቸው። የተባበሩት መንግስታት ተኞች ኮሚሽነር ቃል አቀባይ በአባ ብሎክ ለአሜሪካ ድምፅ እንደተናገሩት ግጭቱን ለማብረድና ሰላም ለማስፈን የሚደረገው ጥረት በእጥፍ ካልጨመረ ነገሮች ፍጹም ከቁጥጥር ውጭ ሊሆኑ ይችላሉ። ቃል አቀባዩ ያለውን ሁኔታ ሲገልጹ ሁኔታው በቋፍ ያለ ነው። በፊቱንም ቢሆን ውጥረቱ ነበረ። የአሁኑ ግን በአይነቱ አዲስና ገና ካአሁኑ በርካታ ሰዎችን በማፈናቀል ቀደም ብለው ወደ ሌላ አገርም ሆነ እዚያው ኬሳይ ውስጥ በተፈናቀሉ ሚሊዮን ስደተኞች ላይ ሌሎች ሰዎች ተፈናቃዮችን የሚጨምር ነው ብለዋል። እንደ ኤውሮፓ አቆጣጠር በ2017 በካሴ ግዛት በተቀሰቀሰ ግጭት 1.4 ሚሊዮን ሰዎች እዚያው ዲሞክራቲክ ሪፐብሊክ ኮንጎ ውስጥ ተፈናቅለዋል። ወደ 35 ሺህ የሚደርሱት ደግሞ ወደ ጎረቤት አገሮች ተሰደዋል። ከአዳዲሶቹ ተፈናቃዮች ታሪክ ጋር ተያይዞ ብዙ የግድያ ወንጀሎች፣ አስገድዶ መድፈርና ግርፋት፣ ስርቆትና ቤት ንብረታቸውን የማቃጠል ጥፍቃቶች የተፈጸሙ ሲሆን ከተፈናቃዮችም መካከል ህጻናት፣ አረጋውያንና ሴቶች እንደሚበዙበት ተዘግቧል። የተባበሩት መንግስታት ድርጅቱ ወኪል ለዲሞክራቲክ ኮንጎ ሪፐብሊክ ተፈናቃዮች ተጨማሪ እርዳታና ገንዘብ እንደሚያስፈልግና ዓለም አቀፉ ማህበረሰብም እርዳታውን እንደሚለግስ ተስፋ ማድረጋቸውን አስታውቀዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የተባበሩት መንግስታት የህጻናት ድጋፍ ድርጅት ዩኒሴፍ አንድም ሀገር ከተደራሽነት ውጪ እንዳይሆን በቀጣዮቹ ሁለት ዓመታት ውስጥ የኮቪድ-19 ክትባት ከሚሰሩ ኩባንያዎች ክትባቱን የመግዛትና የማከፋፈሉን ሂደት እንደሚመራ አስታወቀ። ዩኒሴፍና የዓለም የጤና ድርጅት እስካሁን በዓለም በፍጥነቱና በግዙፍነቱ ወደር የሌለውን የክትባት ግዢና ማዳረስ መርሃ ግብር አብረው ይመራሉ ተብሏል። ዩኒሴፍ ትናንት ባወጣው መግለጫ ኮቫክስ ተብሎ በተጠራው ለዘጠና ሁለት የዓለም ባለዝቅተኛና መካከለኛ ገቢ ሀገሮች ክትባቶቹን በኩልነት ለማዳረስ በታለመ እቅድ ሰባ ስድስት ባለጸጋ ሀገሮች ሊሳተፉ ተመዝግበዋል ብሏል። የዩኒሴፍ ዋና ስራ አስኪያጅ ሄንሪየታ ፎር ስለ መርሃ ግብሩ ሲያስረዱ ይህ በመንግስታት በአምራቾችና ሌሎችም አጋሮች ትብብር እጅግ ወሳኝ በሆነው ጸረ ኮቪድ ጦርነት ለመግፋት የታለመ ህብረት ነው ብለዋል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ባለጸጎቹ ሀገሮች ክትባቱን ሰብስበው ሊያከማቹ እንደሚችሉ ያላቸውን ስጋት ገልጸው ያም የወረርሽኙን አደጋ ይብሱን አስከፊ እንደሚያደርገው ማስጠንቀቃቸው ይታወሳል። በዚህም የተነሳ የዓለሙ የጤና ድርጅት ስራ አስኪያጅ ክትባቱ ለታዳጊ ሀገሮች ተደራሽ ይሆን ዘንድ ኮቬክስ ዓለም አቀፍ የክትባቶች ግዢና ክምችት ጥምረት እንዲመሰረት ግፊት ሲያደርጉ ቆይተዋል። በአሁኑ ጊዜ ከ172 በላይ ሀገሮች በመርሃ ግብሩ ሊሳተፉ ተስማምተዋል። ዩናይትድ ስቴትስ ግን የመርሃ ግን ግብሩን ምሪት ለቻይና ወገንተኛ በመሆን የምትወነጅለው ደብልዩ ኤችኦ በመያዙ አልሳተፍም ስትል አስታውቃለች። በሌላ ዜና እንደ አውሮፓውያን አቆጣጠር እስከ መጪው ህዳር ወር ይደርስ ይሆናል የተባለው ሁለት የኮቪድ-19 ክትባት የዝግጅት ሂደቱን ፈጥኖ ለማጠናቀቅ የሚያስችል አዲስና ተስፋ ሰጭ ቴክኒክ እየተከተለ መሆኑን ኤክስፐርቶች እየተናገሩ ናቸው። እነዚህ ሁለት ክትባቶች ክትባት ከተሃዋሲው ከራሱ በቀጥታ ሳይሆን የዘረመል ቀመሩን መሠረት አድርጎ ተሰርቶ አንድም ለአደጋ የማይዳርግ ደግሞ ፍቱን መከላከያ ይወጣው እንደሆነ ለመጀመሪያ ጊዜ የሚፈተንበት ይሆናል ተብሏል። አንዱን ክትባት የሚሰራው የዩናይትድ ስቴትሱ ሞዴርና ኩባንያ ሲሆን፣ ሌላኛውን የጀርመኑ ባዮንቴክ እና የዩናይትድ ስቴትሱ ፋይዘር በህብረት እየሰሩበት ነው። ሁለቱ የተህዋሲው ጄኔቲካዊ ቀመርን መሰረት አድርገው ለሰው የበሽታ መከላከያ ክትባት ሲሰራ የመጀመሪያ ነው የሚሆኑት። ከአሁን ቀደም ለፈረሶች የዌስት ናይል ቫይረስ መከላከያን ጨምሮ የተለያዩ ለእንስሳት የሚውሉ ክትባቶች በዚህ መንገድ ተሰርተዋል። ቀደም ብሎ የክትባቶቹን ደህንነት ለማረጋገጥ ለጥቂት ጤናማ ሰዎች ተሰጥተዋል። የራስ ምታት፣ ትኩሳት፣ ድካምና የጡንቻ ቁርጥማት ከመሳሰለው ሌላ ሙከራውን ለማቆም የሚያስገድድ የከፋ የጎን ጠንቅ አልታየም ነው የተባለው። ሞደርናና ፋይዘር ወደ መጨረሻ ዙር ሙከራቸው አልፈዋል። 30 ሺህ ሰው በሚያሳትፈው የመጨረሻው ሙከራ ክትባቱ ምን ያህል እንደሚሰራና ያልተለመዱ የጎን ጠንቆች ይኖሩት እንደሆነ ይፈተሻል ተብሏል። የክትባቱ ውጤት ከአውሮፓውያን 2020 ዓመተ ምህረት ማብቂያ በፊት ይደርሳል ተብሎ አይጠበቅም። ይሁን እንጂ የዩናይትድ ስቴትስ የምግብና መድኃኒት አስተዳደር ኮሚሽነር ስቴፈን ሃን ለፋይናንሻል ታይምስ ጋዜጣ በሰጡት ቃል ፈጠን ብሎ በሙከራው ጥሩ ውጤት ከተገኘ እኛም ቀደም ብለን ስራ ላይ እንዲውል ፈቃድ ልንሰጥ እንችላለን ሲሉ ተሰምተዋል። ከዋይት ሀውስ ግፊት እየተደረገ ነው የሚሉ ትችቶችንም ውድቅ አድርገዋል። ኤክስፐርቶች ግን ህዳር ወር ትክክለኛ ውሳኔ ላይ ለመድረስ የሚያስችል በቂ መረጃ መገኘቱን ይጠራጠራሉ። ፕሬዝደንት ዶናልድ ትራምፕ አሁንም ቢሆን በአሜሪካ ዘመናዊ ታሪክ ታይቶ በማያውቅ ደረጃ አስቸጋሪ ሆኖ ባለው መጪው ፕሬዝደንታዊ ምርጫ ሌላ ውዥንብር እየጨመሩ ናቸው። ምርጫው እንዳይጭበረበር የሚጠብቁት መንገዶች የሚሰሩ መሆናቸውን ለማረጋገጥ ሁለት ጊዜ ድምጽ በመስጠት ፈትኑት ሲሉ ህጋዊነቱ አጠያያቂ ለሆነ አድራጎት ደጋፊዎቻቸውን ቀስቅሰዋል ከተል አድርገው ግን በከፊል ከዚህ አባባላቸው ሲያፈገፍጉ ተሰምተዋል ረቡዕ ዕለት ዊልሚንግተን ሰሜን ካሮላይና ውስጥ በቴሌቪዥን በሰጡት ቃለ መጠይቅ ፕሬዚደንቱ መራጮች ድምጻቸውን በፖስታ ቤትም በኩል ይላኩት ከዚያም ወጥተው እንደገና ድምጽ ይስጡ ከዚያ በደንብ ይሰራል የተባለው ስርዓት እንደሚሉት የሚሰራ ከሆነ በአካል ሲሄዱ ድምፅ መስጠት አይችሉም ማለት ነው ሲሉ ተደምጠው ነበር። ትናንትና ፔንሲልቬኒያ ላትሮብ ከተማ ውስጥ በመራጭ ቅስቀሳ ንግግራቸው ደግሞ ያን ቀየር ያደረገ በሚመስል አነጋገር ድጋሚ ድምፅ የምትሰጡት የመጀመሪያው ካልተቆጠረላችሁ ብቻ ነው ሲሉ ተሰምተዋል። በፖስታ ቤት ላኩትና ተከታተሉ፣ ካልተቆጠረላችሁ ሄዳችሁ ድምፃችሁን ስጡ ብለዋል። ድምጻችሁ መቆጠሩን ግን አረጋግጡ ሲሉ ፕሬዝደንቱ አክለው ደጋፊዎቻቸውን አሳስበዋል። በኮሮና ቫይረስ ወረርሽኝ ምክንያት የዩናይትድ ስቴትስ ክፍላተ ሀገር የምርጫ ባለስልጣናት ካሁን ቀደም ባልታየ መልኩ ቁጥሩ የበዛ መራጭ ለመጪው ፕሬዝደንታዊ ምርጫ ድምፁን በፖስታ ቤት በኩል እንደሚልክ በመጠበቅ ዝግጅት እያደረጉ ናቸው። ፕሬዝደንቱ በተደጋጋሚ ያለምንም ማስረጃ ተቃዋሚዎቻቸው ዲሞክራቶች በብዙ አስር ሚሊዮን የሚቆጠሩ በፖስታ ቤት የሚላኩ ድምጾችን በማግበስበስ በፖለቲካ ታሪክ ታይቶ የማያውቅ የማጭበርበር ተግባር ለመፈጸም ይጠቀሙበታል ሲሉ ተናግረዋል። ሰሜን ካሮላይና ላይ ሆነው ደጋፊዎቻቸውን ሁለት ጊዜ ድምጽ ስጡና ፈትኑት ሲሉ መናገራቸው ውዥንብር በመፍጠሩ ፌስቡክ አሳሳች መረጃ ምልክት አድርጎበታል። ትዊተር ደግሞ ትናንትና በሰፈሯቸው ሁለት ጽሁፎች ላይ ማስጠንቀቂያ አያይዟል። ሁለት ጊዜ ድምፅ መስጠት ህገ ወጥ መሆኑን ያምናሉ ወይ? ተብለው የተጠየቁት የዋይት ሀውሱ ቃል አቀባይ ኬሊ መከናኒ ፕሬዚደንቱ በህገ ወጥ መንገድ ድምፅ መስጠትን አይደግፉም በማለት በተደጋጋሚ ምላሽ ሰጥተዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ነሐሴ 28 2012 ዓ ም ምሽት ፕሮግራም ነው። ኢትዮጵያ ካላት ህዝብ ምጣኔ ጋር የሚመጣጠን የኢኮኖሚ አቅጣጫ ያስፈልጋታል። ለአዲስ አበባ ባጀት የምትይዘው በየአመቱ ሶስት ነጥብ አምስት ሚሊዮን እያለች ከያዘች ግን የህዝቡ ቁጥሩ ከአምስት ሚሊዮን በላይ ከሆነ የመሰረተ ልማት ግንባታው፣ የቤት ግንባታው፣ የውሃ አቅርቦቱ፣ የትምህርት አቅርቦቱ ሁሉም ከፍላጎቱ ጋር አብሮ አይሄድም። ይሄ ደግሞ ከተማዋ ሰላም እንድታጣ በየጎደናው የሚያድሩ ወጣቶች እንዲበዙባት ዘንድ ሳትስፋክሽኑ ይጎዳል ማለት የኢትዮጵያ የስነ ህዝብ ጤናና አካባቢ ጥበቃ ጥምረት ዋና ዳይሬክተር የሆኑት አቶ ነጋሽ ተክሉ ናቸው። በሁለተኛው አጋማሽ ሙሉ ዘገባ እናሰማችኋለን። ዝግጅቶቻችንን በፌስቡክ ላይቭ አትዩ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታን ጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ኢትዮጵያ በህዳሴ ግድብ አሞላልና አስተዳደር ዙሪያ የሚደረገው የሶስትዮሽ ድርድር ሳይጠናቀቅ የአባይን ግድብ ለመሙላት በመወሰኗ አሜሪካ ለኢትዮጵያ የምትሰጠውን እርዳታ በጊዜያዊነት ያገደችው ፕሬዚዳንት ዶናልድ ትራምፕ በሰጡት አመራር መሆኑን የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት አስታውቋል። የውጭ ጉዳይ ሚኒስትሩ ቃል አቀባይ ሞርጋን ኦርታገስ ለአሜሪካ ድምጽ በላኩት መግለጫ አሜሪካ በህዳሴ ግድብ ደህንነት ዙሪያ ላይ ስምምነት ሳይደረስ የሚጀመር የውሃ ሙሌት በተፋሰሱ ዙሪያ የሚገኙ ሀገራትና ህዝቦች ላይ አደጋ ሊያደርስ ይችላል የሚል ስጋት እንዳላት በተደጋጋሚ መግለጿን ጠቅሰዋል። የውሃ ሙሌቱ ኢትዮጵያ በሐምሌ ወር ላይ የተናጠል እርምጃ ላለመውሰድ የገባችውን ውሳኔ የሚጥስ ነውም ብለዋል። ኢትዮጵያ የህዳሴውን ግድብ ለመምላት መወሰኗን ተከትሎ ባሳለፍነው ሳምንት አሜሪካ ለኢትዮጵያ የምትሰጠውን በሚሊዮኖች የሚቆጠር የገንዘብ እርዳታ ለጊዜው ማገዷን አስታውቃለች። እገዳው በቀጠናዊና የድንበር ጸጥታ ጉዳዮች ላይ የሚደረጉ ድጋፎችን እንደሚያካትት ተገልጿል። ይህን ተከትሎ የኢትዮጵያ መንግስት አሜሪካ ያሳለፈችው ጊዜያዊ ውሳኔ ላይ ማብራሪያ እንድትሰጥ መጠየቋን የኢትዮጵያ ገንዘብ ሚኒስትር ሚኒስትር ዴኤታ አቶ እዮብ ተካልኝ ለአሜሪካ ድምጽ ተናግረዋል። ኢትዮጵያና አሜሪካ ካላቸው ጠንካራ ትስስር አንጻር አሜሪካ ጉዳዩን በጥንቃቄ ያሰበችበት አይመስልንም። ይሄ ጉዳዩን በደንብ ያለመረዳት ይመስልናል። ቀጣይነት ያለውም አይመስልንም። ኢትዮጵያ እያደረገች ያለችው በየትኛውም ሕግም ሆነ የሞራል ጥያቄ ቢመዘን ትክክል ስለሆነ ውሳኔያቸውን እንደገና ያስቡበታል ብለን ተስፋ እናደርጋለን። አሜሪካ ለኢትዮጵያ የምታደርገውን እርዳታ ለማቋረጥ የወሰደችው እርምጃ በዋሽንግተን ሳምንታት የፈጀ ክርክር የተደረገበት ሲሆን አንዳንድ የውጭ ጉዳይ ሚኒስትር ባለስልጣናት እርምጃው ያልተፈለገ የዲፕሎማሲ ቅራኔ ሊያስከትል ይችላል ሲሉ ተቃውመውታል። ለዋይት ሀውስና ለፕሬዚዳንት ትራምፕ ቅርበት ያላቸው ደግሞ ኢትዮጵያ ከሱዳንና ከግብጽ ጋር ስምምነት ላይ ሳትደርስ ውሃ ሙሌት በመጀመሯ ማስተማሪያ ልትደረግ ይገባል ሲሉ ተሟግተዋል። አሜሪካ ያገደችው የገንዘብ እርዳታ ለድርቅ፣ ለኤችአይቪ፣ ለፍልሰት፣ ለስደተኞች እንዲሁም ለተለያዩ ሰብአዊ እርዳታዎች የሚደረገውን ድጋፍ እንደማያካትት የውጭ ጉዳይ ሚኒስትር መግለጫ ገልጿል። ለኮቪድ-19 ወረርሽኝ መከላከያ እንዲውል ቃል የተገቡት የመተንፈሻ መርጃ መሳሪያዎችና ለአስተዳደራዊ ድጋፍ የሚውለው የገንዘብ እርዳታም በተቋረጠው ድጋፍ ውስጥ አልተካተተም። ለአሜሪካ ድምጽ ዘገባ ስመኞሽ የቆየ ከፌርፋክስ ቨርጂኒያ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ስመኝሽ የቆየን፣ ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የፌዴሬሽን ምክር ቤት ለነገ የጠራው አስቸኳይ ጉባኤ አጀንዳ ስላልታወቀ በሚል የትግራይ ክልል ተወካዮች እንዳይገኙ የክልሉ ምክር ቤት ዛሬ ባካሄደው አስቸኳይ ስብሰባ መወሰኑ ተገልጿል። የኮሮና ቫይረስን መዛመት ለመከላከል ተብሎ የወጣው የአስቸኳይ ጊዜ አዋጅም ለአራት ወራት እንዲራዘም ተወስኗል። ሙልጌታ አጽብሃ የክልሉን የኮሚኒኬሽንስ ቢሮ ኃላፊ ወይዘሮ ሊያ ካሳን አነጋግሮ ተከታዩን ዘገባ ከመቀሌ አጠናቅሯል። የትግራይ ክልል ምክር ቤት አምስተኛ ዘመን አስረኛ አስቸኳይ ጉባኤውን ዛሬ በቪዲዮ ኮንፈረንስ አካሂዷል። ምክር ቤቱ ያካሄደውን ስብሰባ አስመልክቶም ለአሜሪካ ድምፅ ማብራሪያ የሰጡት የክልሉ የኮሚኒኬሽንስ ቢሮ ኃላፊ ወይዘሮ ሊያ ካሳ የሀገሪቱ የፌዴሬሽን ምክር ቤት ለነገ ነሐሴ 30 2012 ዓ ም በጠራው አስቸኳይ ስብሰባ ላይ መወያየቱ ተናግረዋል። የክልሉ ካቢኔ የፌዴሬሽን ምክር ቤት ነገ በሚያካሄደው አስቸኳይ ስብሰባ የትግራይን ምርጫ ለማደናቀፍና ለማስቆም ውሳኔ ከማስተላለፍ እንዲቆጠብ ብሎ ትናንት ያወጣው መግለጫ ምክር ቤቱ እንደደገፈው ኃላፊዋ ገልጸዋል። ያስፈልግም ፈቃጅም ከልካይም አካል ቢኖር የትግራይ ሕዝብ ራሱ ነው። በዚህ በዚህ ምርጫ የማንም ጣልቃ ገብነት አያስፈልግም። ስለዚህ ከጣልቃ ገብነታችሁ ራሳችሁ እጃችሁ በተሰበሰቡ የሚል አንድ ማስጠንቀቂያ ውሳኔ ተላልፈዋል። ሁለተኛ በትግራይ ምርጫ ዙሪያ ላይ የሚወሰኑ ውሳኔዎች ካሉ በዚህ ፌዴሬሽን ምክር ቤት ታሪካዊ ስህተት እንድትሰማ አይደለም በትግራይ ሕዝብ ዘንድና በትግራይ መንግስት ዘንድ ጦርነት እንደማወጅ ነው የሚቆጠረው። ጦርነት እንደማወጅ መሆኑን አውቆ ቆም ብሎ እንዲያስብ ፌዴሬሽን ምክር ቤቱ ይህንን በወሰነበት፣ ግን ፌዴሬሽን ምክር ቤቱ ኢቨን ጠቅላይ ሚኒስትሩም ተጠያቂ መሆናቸውን ጭምር ነው ውሳኔ ያስተላለፉ። ማለት የኢትዮጵያ ብሄር ብሔረሰቦችን በዚህ ውሳኔ ታሪካዊ ውሳኔ ለትግራይ ህዝብ በቀኑ የተለያዩ ጥቃቶች ለመሰንዘር ይሁን እርምጃ ለመውሰድ በሚወሰኑ ውሳኔዎችም እጁ መሰብሰብ አለበት። ቁም ብሎም ማሰብ አለበት። በዋነኝነት በንቃት ሊከታተለው የሚገባው ደግሞ የትግራይ ህዝብ ነው። እዚ የትግራይ ህዝብ በመስዋዕቱ የከፈለው መብት ያጎናጸፈው ነው። ተግባራ እንዲደረግልኝ ብሎ ትግል እያደረገ ያለው አሁንም ምርጫችን ለማደናቀፍ በሚደረጉ ማንኛውም እርምጃ ቢኖርም ያንን እርምጃ ለብቃት ለመመከት ያንን እርምጃዎችን በንቃት እየመከትንም ምርጫችንን ለአንድ ሰከንድ እንደማናቋርጥ። የፌዴሬሽን ምክር ቤት ከዚህ ቀደም ሲያካሄዳቸው ለነበሩ ስብሰባዎች አባላቱና የቋሚ ኮሚቴ አባላት የመነጋገሪያ አጀንዳ ቀድሞ ይደርሳቸው እንደነበረ ወይዘሮ ላይ አስታውሰው የነገው አስቸኳይ ስብሰባ አጀንዳ ግን እስካሁን ግልጽ እንዳልተደረገ አመላክቷል። አጀንዳው ግልጽ እንዲሆን የፌዴሬሽን ምክር ቤት በደብዳቤ ቢጠየቅም መልስ አልሰጠም ብለዋል። በመሆኑም የትግራይ ክልል ተወካዮች በነገው የፌዴሬሽን ምክር ቤት አስቸኳይ ጉባኤ እንዳይሳተፉ የክልሉ ምክር ቤት በሙሉ ድምፅ መወሰኑ ኃላፊዋ ገልጸዋል። ቋሚ ኮሚቴዎችን የማያውቁት አጀንዳ የፌዴሬሽን ምክር ቤት አባላትም የማያውቁት አጀንዳ፣ ነገር ግን በዝግ ስብሰባ ከአንድ ከላይ በተሰበሰ አጀንዳ ብቻ እንዲወያዩ እየተደረገ ያለው ማለት ነው። ዝግ የሆነበት ለምንድን ነው የሚለውን ነገር እንግዲህ የሆነ የተለየ ሌላ የኢትዮጵያ ብሔር ብሔረሰቦች ሕዝቦች የማያውቁት ህቡዕ የሆነ አጀንዳ ይዘው ለመንቀሳቀስ የሚፈልጉት ነገር አለ ማለት ነው። ስለዚህ በዚህ ደረጃ ከሆነ እንግዲህ ፌዴሬሽን ምክር ቤቱም እኛ እምነት ካጣንበት ቆይተናል። ምክንያቱም ፌዴሬሽን ምክር ቤቱ የተቀመጠለትን ዓላማ አይደለም እያሳካ ያለው። አጀንዳው ግልጽ እንዲሆንልን ጠይቀናል። እስካሁን ግልጽ አላደረገም። በዚህ አጀንዳ ባልታወቀና ሕጋዊ ባልሆነ ስብሰባ ላይ ሀገር ለመበተንም ቢሆን በህዝባችን ዘንድ ታሪካዊ ስህተት እንዲፈጸም በሚወሰን ውሳኔም ቢሆን የእኛ በፌዴሬሽን ምክር ቤት የተወከሉ አካላት መሳተፍ የለባቸውም በሚልም በሙሉ ድምፅ ያጸደቀበት ሁኔታ ነው ያለው። ከኮሮና ቫይረስ ወረርሽኝ ለመከላከል ተብሎ በክልሉ የታወጀው የአስቸኳይ ጊዜ አዋጅ ለሶስተኛ ጊዜ እንዲራዘም ምክር ቤቱ መወሰኑ ወይዘሮ ሊያ ተናግረዋል። እስካሁን አምስት ወር በአስቸኳይ ጊዜ አዋጅ ውስጥ ሆነናል። ወረርሽኙን ለመከላከል ዘርፈ ብዙ ስራዎችን ስንሰራ ቆይተናል። አሁን ደግሞ አምስተኛ ወሩን በማገባደድ ላይ ስላለን፣ አሁን በተጨባጭ ቫይረሱ ከአካባቢ ወደ አካባቢ እየተስፋፋ ባለበት ሁኔታ ውስጥ ሆነን፣ እንዲሁም የዓለም ስጋት ሆኖ እየቀጠለ ባለበት ውስጥ ሁነን እንግዲህ ለመቆጣጠር የሚያስችል ለመከላከል የሚያስችል በቂ ዝግጅትና አጠቃላይ እንቅስቃሴ እያደረግን እንዳልሆነ በማየት ተጨማሪ የአራት ወር የአስቸኳይ ጊዜ አዋጅ እንዲራዘም ነው። በአንድ ድምጸት አቁመውና በአብዛኛው ድምጽ ያጸደቀው ምክር ቤቱ ማለት ነው። በትግራይ ክልል የፊታችን ሮብ ጳጉሜ አራት ምርጫ ለማካሄድ ዝግጅቶች እየተጠናቀቁ እንደሚገኙና ለሀያ ሁለት ቀናት የቆየው የምረጡ እንቅስቀሳ እየተጠናቀቀ ሲሆን ምርጫ ሂደቱን ማንም አያስቆመውም ብለዋል የክልሉ መንግስት ቃል አቀባይም ለአሜሪካ ድምጽ ሙልጌታ ጽቡሀ መቀለ ሙልጌታ ጽብሃን ላደረሰን ዘገባ እናመሰግናለን። ከዚሁ ጋር በተያያዘ የፌዴሬሽን ምክር ቤት ነሐሴ 30 በጠራው ስብሰባ ላይ በራያ ወልቃይትና ወጅራት አካባቢዎች የሚደርሰውን የሰብአዊ መብት ጥሰት በመወያየት የመፍትሄ አቅጣጫ እንዲያስቀምጥ ተጠየቀ። በኮቪድ-19 ምክንያት ውስን ሰዎችን ያካተተ የተባለለት ትዕይንተ ህዝብ በፌዴሬሽን ምክር ቤት አካባቢ ትላንት ተካሂዷል። በአካባቢዎቹ ስርዓቱን የሚወቅስ አስተያየት ለመገናኛ ብዙኃን የሰጡ ይታሰራሉ፣ መሰረታዊ ሸቀጦችን እንዳይሸምቱ ይደረጋሉ የሚሉ ወቀሳዎችም ቀርበዋል። የወሎ ዘጋቢያችን መስፍን አራጌ ዝርዝር ዘገባ አለው ሰልፈኞቹ ፌዴራል መንግስት በትግራይ ክልል የሚካሄደውን ህገወጥ ምርጫ ያስቁም፣ በምርጫው ምክንያት የታሰሩ ዜጎች ይለቀቁ፣ የማንነት ጥያቄ ባልተመለሰባቸው አካባቢዎች ፌዴራሉ መንግስት ይስፈር የሚሉ መፈክሮችን አንግበው በፌዴሬሽን ምክር ቤት በር ላይ ተሰባስበው ነበር። ሰላሳ የሚጠጉ የወልቃይ ጠገድ የአማራ ማንነት አስመላሽ ኮሚቴ፣ የራያ ራዩማ ዴሞክራሲያዊ ፓርቲና የወጅራት ፓርቲ ተወካዮች አሳሳቢና አፋጣኝ ምላሽ ሊያገኙ ይገባቸዋል ያሏቸውን ጥያቄዎች ለፌዴሬሽን ምክር ቤት አቅርበዋል። የራያ ራዩማ ዴሞክራሲያዊ ፓርቲ ምክትል ሰብሳቢ አማረ ጉበን በትግራይ ክልል ህገወጥ ምርጫ እየተካሄደ ነው። የምርጫ እንቅስቃሴ አለ። በዚህ ምርጫ እንቅስቃሴ ምክንያት ህዝባችን ብዙ ጉዳት እየደረሰበት ነው። ይኸው የኮሮና በሽታ ጊዜ ስለሆነ ህዝባችን በየሳምንቱ እየተገደደ ሰልፍ ይወጣል፣ ይሰበሰባል። የምርጫ ካርድ ካላወጣ እስከ አምስት መቶ ብር ቅጣት፣ ብዙ አገልግሎቶች እስከ መከልከል ድረስ ተደርሷል። ይሄ ነገር ፌዴራል መንግስት አውቆት ትኩረት ሰጥቶት ጣልቃ እንዲገባ ነው። በተጨማሪ ደግሞ የፌዴሬሽን ምክር ቤት ነሐሴ ሰላሳ ስብሰባ ጠርቷል እና እዛ ስብሰባ ላይ የእኛም ጉዳይ አንስቶ ሌላ ቢቀር በራያ ምርጫው ማድረግ እንደሌለበት። ምክንያቱም የራያ ህዝብ ተገዶ ነው ወደዚህ ምርጫ እየገባ ያለው። የወልቃይት ጠገድ አማራ ማንነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ ክብረ አብስማቸው በተመሳሳይ የማንነት ጥያቄ ያላቸው ህዝቦች ማንነታቸው አደጋ ውስጥ ስለሆነ የፌዴሬሽን ምክር ቤት በነሐሴ ሰላሳው ስብሰባ ላይ ልዩ ትኩረት ሰጥቶ እንዲወያይበት ማሳሰባቸውን ያስረዱት ሁለት የፌዴሬሽን ምክር ቤት ባለሙያዎች ነው ያገኘነው፣ እና እነሱ ማቅረብ ያለባቸው ነገሮች እንዲያቀርቡልን ተነጋግረናል። እኛ አጀንዳ ሆኖ የኛ ጉዳይ ፌዴሬሽን ምክር ቤት ነሐሴ ሰላሳ ስብሰባ አለው። በዛ ስብሰባ ላይ የኛ ጉዳይ የዜግነት ጉዳይ ነው። ትናንት በአማራነታችን ብዙ መስዋዕትነት ከፍለናል። ነገ ደግሞ ለዜግነት ብለን ደግሞ የምንከፍለው መስዋዕትነት መኖር መቻል የለበትም። አሁንም ኢትዮጵያ ኢትዮጵያን አልሆንም ያሉ አካላቶች መሆን ይችላሉ። እኛ ግን ወልቃይት ጠገዴ የጠለምት ህዝብ አማራ ነው፣ የራያ መዋጅራትም ኢትዮጵያዊ ነው። ይህ ሆኖ እያለ ግን በእነሱ አስተሳሰብ መኖር መቻል የለብንም። የፌዴሬሽን ምክር ቤት ኃላፊነቱን በአግባቡ እንዲወጣ ህገ መንግስቱ የሚለው ላይ ተግባራዊ እንዲሆን ነው ጥያቄያችን። ህገ መንግስቱ የሚለው አንድ ክልል በራሱ ሀገሪቱና ህገ መንግስቱን በሚጥስ ሁኔታ ሲሄድ ፌዴራል መንግስት ገብቶ ያስተካክላል የሚለው ያ እንዲደረግል ነው የምንፈልግ። ከምርጫው ጋር በተያያዘ የማንነት ጥያቄ በሚነሳ የተጣላባቸው አካባቢዎች ችግር አለ የሚሉ አልጠፉም። በራይ አካባቢ የክልሉን መንግስት ተችተው ለመገናኛ ብዙሀን መረጃ የሰጡ ለእስር ተዳርገዋል። አዲስ እየተዋወቀ ባለው መታወቂያ ዝርዝር ላይ ዜግነት ኢትዮጵያዊ በሚለው ምትክ ትግራዊ የሚል እንዲሰፍር እየተደረገ ነው የሚል ቅሬታዎች ተሰምተዋል። መታወቂያ ለአምስት ዓመት የሚያገለግል ሀገር ትግራይ የሚል እንደሚታወሰው ከኤርትራ አዲስ ሀገር ለማድረግ ከዛም ደግሞ ራያን የሚል ዘበን ሄድ ነው። ሌላውን ነገር እንተው፣ አሁን ይህ Yaadırık yaadırık ሚዲያ መረጃ ለምንሰጠሽ እኛ ያደረግ ተብሎ ሰው ልጅ ይደበደባል፣ ይታሰራል፣ ይገደላል። እስካሁን ድረስ ባለው በራያ ውስጥ በአላማጣ በኮረም በዋጫ በመሆን ይበጀርጀር ወደ አስራ ስምንት ሰው ሙጧል ትለውጥ ወደዚህ ብቻ በተለያየ አጋጣሚ ሀሳቡን የገለጠ ሰው ይታሰርና የዋስና በብቱ ንገ ጠበቃ ገዝቶ ተከራክሮ ሲያገኝ ሊችል ለጠየቀ ሰው ሀምሳ ሺ ብር ነው ዋስ ሀምሳ ሺ ብር ይባላል። የሚችል ራሱ ስሎ የማይችል ለደራው ተብሎ አራት አምስት ጎረቤት ወንድም ጓደኛ አዋጥተው ሀምሳ ሺ ሳ ሺ ይገብራሉ። ሰው ደግሞ አንድ ሰቱ እዛ መቀበል አይፈልግም ወደዚህ ነው የሚመጣው። እንደዚህ እያደገ በርካታ አቶ አማረ ችግሩ ከእለት እለት እየተባባሰ መምጣቱን ይገልጻሉ። የምርጫ ካርድ ስላልወሰዱ የውሃ አገልግሎት የተከለከሉ ሴቶች አሉ። የታሰሩ ሰዎች አሉ። በተለያዩ በራያ ወረዳዎች እና ከተሞች በዛሬ ቀን ራሱ ሁለት የመሆኒ ወጣቶች ታስረዋል። የታሰሩበት ምክንያትም የምርጫ ካርድ አንወስድም በማለታቸው ነው። እስከ ሁለት ሺህ ሰው እኮ የራያ የተለያዩ የትግራይ እስር ቤቶች እየማቀቀ ነው። የማንነት ጥያቄ በማንሳታቸው ምክንያት ነው። ተፎካካሪ ፓርቲዎች ቅሬታቸው ዘግይቷል። አሁን ፌዴሬሽን ምክር ቤት ለማቅረብ ምክንያቱም ትግራይ ክልል ምርጫ ለማካሄድ ዝግጅቶቹን አጠናቀው በጣት የሚቆጠሩ ቀናት ነው የቀሩት። ይህንን ቅሬታ ሲያቀርብ ዘግይቷል ይሏችኋል። እኛ አልዘገየንም። በተለያየ ጊዜ እንደ ራየራዩማ ዲሞክራሲያዊ ፓርቲ የተለያዩ መግለጫዎች አውጥተናል እና በመግለጫችንም ምርጫው ተቃውመናል። የምርጫ መደረግ እንደሌለበት የፌዴራል መንግስት አልቃ ገብቶ ማስቆም እንዳለበት በተለያየ ጊዜ ስንገልጽ ቆይተናል። የትግራይ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ሊያ ካሳና የክልሉ ምርጫ ኮሚሽን ከፍተኛ አመራር መረሳ ፀሐዬ በቅርቡ ከአሜሪካ ድምፅ ጋር በነበራቸው ቆይታ የህዝቡ የማንነት ጥያቄዎች ተፈተዋል። ከምርጫ ጋር ተያይዞ የተፈጠረ ችግር የለም። በአንጻሩ ከመቶ ፐርሰንት በላይ መራጭ በፈቃዱ ተመዝግቧል ብለው ነበር። ችግር እንዳለ እያስመሰሉ የሚያስወሩት የክልሉን ሰላም ለማወክ የሚፈልጉ አካላት ናቸው ሲሉ ከፍተኛ አመራሩ መግለጻቸው ይታወሳል። ይህን አባባል ግን ቅሬታ አቅራቢዎቹ ሰልፈኞች አይቀበሉትም። እኔ አድረመጽ ከሚባል ቦታ ነው የመጣሁኝ። አድረመጽ እዛ እነሱ ሲመጡ በሰማኒያ ሶስት አመት ምረት ነው የተወለድኩኝ። እነሱ አሁን የሚሉት ተመልሶ ያደረነው ነው ተሰጥቷቸዋል የትግራይነት ማንነት ሰዎችን ስጧቸዋል፣ ሆኖ ነው የሚከራከሩ። በዚህ በመጠየቃችን አሁን ዘጠኝ ሰዎች ተፈሰን ነበር። ብዙዎች እኛ አካባቢ ከአምስት መቶ እስከ ስድስት መቶ በለውጡ ጊዜ የተፈቱ በሙሉ ይው የማንነት አሁን ለእናንተ መላክ እንችላለን። አሁንን ትላለ ተብሎ ክስ ቀርበዋል። እስከ ፌዴራል ጠቅላይ አቃቤ ህግ ነው የተከሰስ ነው። ለምን መክሰስ አስፈለገ? ሀቅ ካላቸው አሁንም እኛም እያልን ያለ ነው፣ ገለልተኛ አካል ወርዶ የወልቃ የጠገዴ ህዝብ የሚፈልገው ነገር የስማ ነው እያልን ያለ ነው፣ ገለልተኛ አካል መጥቶ የወልቃ የጠገዴ ህዝብ ምንድ ነው የሚፈልገው ማንነት ያቅ ያለው ወይ ብሎ ያና ይረዳ ነው እያልን ያለ ነው። ማንነት ነው እሱን ኮሚሽን ሲቋ አቋም ራሱ በግልጽ ሲቃወሙ እያየን ነበር። ምክር ቤታቸው ራሱ ተቃውሟል። ካላቸው ቢጠና ምን ችግር አለው? ይህ እንግዲህ እንደተለመደው የውሸት ፕሮፓጋንዳ ነው። የራያ ህዝብ የማንነት ጥያቄ አለው። ለሰላሳ አመታት ፔሌፍ የራያ ህዝብ ትግራይ ማንነትን ለመጫን ብዙ ጥረቶች ተደርገዋል። በዚህም ሂደት ብዙ ብዙ ብዙ ብዙ ችግሮች ተፈጽመዋል በህዝቡ ላይ። በአሁኑ ሰዓት ህዝቡ እንዲደህይ ተደርገዋል። ከአንድ ቤተሰብ አራት አምስት ወጣት አረብ ሀገር ነው ያለው በስደት በባህር ተሻገረ ሰው ማለት ነው። አብዛኞቹ በባህር ይቀራሉ ይሞታሉ እና ብዙ ችግሮች ተፈጽመዋል። ይሄ ችግር መቀጠል የለበትም ብለን ነው እየታገልን ያለ ነው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ። መስፍን አራጌን ለዘገባው እናመሰግናለን። በዚህ ጉዳይ ላይ ምላሽ የተጠየቁት የትግራይ ክልል የኮሚኒኬሽንስ ቢሮ ኃላፊ ወይዘሮ ሊያ ካሳ የወልቃይትና የራያ ሕዝብ የራሳቸውን እድል በራሳቸው እንዲወስኑ በትግላቸው ያረጋገጡት የትግራይ ምርጫን ለመረበሽ በጣም ጥቂት በብር የተገዙ ሰዎች ያካሄዱት ነው በማለት አጣጥለውታል። ወይዘሮ ሊያ በክልሉ የሰብአዊ መብት ጥሰት አለ የተባለው ከሀቅ የራቀና ለሕዝብ ንቀት ያላቸው እኛ እናውቅልሃለን በማለት ረብሻ ለመፍጠር በማሴር ነው እንዲህ የሚሉት ብለዋል። ሙሉጌታ ጽብሀ ዝርዝሩን ያስደምጠናል። የትግራይ ክልል የኮሚኒኬሽንስ ቢሮ ኃላፊ ወይዘሮ ሊያካሳ በሰጡት መልስ የራያና የወልቃይት ህዝቦች እንደ ሌላው የትግራይ ህዝብ በትግላቸው ማንነታቸውን ተረጋግጦ እየኖሩ ባሉበት ጊዜ አካባቢው ለመረበሽ ነው አሁን ጥቂት ሰዎች ሰልፍ ወጥተው የሚናገሩት በማለት አጣጥለውታል። እኛ እናውቅልሃልን በማለት ትክክል ያልሆነ መረጃ በመገናኛ ብዙሃን ሲያቀርቡ ቆይቷል። አሁን ደግሞ በክልሉ የሚካሄደውን ምርጫ ለመረበሽ ነው ይህንን እያደረጉት ያሉት ብለዋል። ገንዘብ ተደልለው ትግራይ ህዝብ ማንነት ለማጥፋት ዘመቻ ባወጁ በተላኩ አካላት ተደልለው የሚንቀሳቀሱ አካላት ናቸው፣ እነዚህ ጉዳይ የሚያነሱት ማለት ነው። ስለዚህ ይህንም ጉዳይ እንግዲህ የፌዴራል መንግስትን የሚመልሰው አይደለም፣ የፌዴሬሽን ምክር ቤትን የሚመልሰው አይደለም። መልሱ አይ ቲንክ ህዝቡ ባጓው የመለሰው መልስ ነው ተገቢ የሚመስለኝ አጠቃላይ የልማት ጥያቄውና የመልካም አስተዳደር ጥያቄዎች ግን እንዲመለስለት የሚፈልግ እንደማንኛውም የትግራይ ህዝብ የሚታገል ጽኑ ጀግና ህዝቡ በሆነ ነው እኛ የምናውቀው። በዚህ ሌሎች የትምክህት ኃይሎች ምንድን ነው ታዲያ የሚፈልጉት የሚለው ህዝቡ አይደለም የሚፈልጉት መሬቱን ነው የሚፈልጉት፣ የግዛት መሬታቸው ለማስፋፋት እንጂ የወልቃይት ወይም የራያ ህዝብ ፈልገውት አይደለም። ይህንንም በግላጭ አስረግጠው የተለያዩ የትምክህት ኃይሎችና ሀሳባቸው ሲሰነዝሩ ነበረ። እንደውም ከአምባገነኑና አህዳዊ ቡድን አካላትም የክልል ከፍተኛ አመራሮችን ሳይቀር የራያ ህዝብ ተቆርቋሪ የወልቃይት ህዝብ ተቆርቋሪ ሁኖ ሳይሆን የመሬት ግዛትን የማስፋፋት ና በጦርነት እንዲሆን መልሳለን ያሉ አመራሮች ናቸው ያሉት። በዚህ ሀገር በክልሉ በተለየ መልኩ በወልቃይት ና በራያ አካባቢዎች ማንነት መሰረት ያደረገ ጥቃት ይፈጸማል ወይ ተብለው ተጠይቀው በአሁኑ ጊዜ በትግራይ ክልል ማንነት መሰረት ያደረገ የሰብአዊ መብት ጥሰት የለም በማለት ምላሽ ሰጥተዋል። በሁለቱም አካባቢዎች ምርጫ ለመሳተፍ ህዝቡ ከፍተኛ ፍላጎት በማሳየቱ የምርጫ ምዝገባ እንኳን በአንድ ቀን አብዛኛው ህዝብ መመዝገቡ ያሳያል ብለዋል። የምርጫ ሂደቱን ሰላማዊና ፍትሃዊ ዲሞክራሲያዊ፣ እንዲሁም ታማኒ ሆኖ እንዲጠናቀቅ ከጫት እስከ ጫት የሰላም ዘብ በመሆን ምርጫውን እንከን እንዳይኖረው በአግባቡ ኮረናን እየተከላከሉ የምርጫ ካርዳቸው እንዲወስዱ የተለያዩ ወጣቶች አደረጃጀቶችን በማሳተፍ እዛም እዛም የሚታዩ የቀጥታ ችግሮች እንዳይነሱ ጠንቅቀው በንቃት እየተከታተሉ ምርጫውን ለማሳካት ምርጫውን በጉጉት መንግስታቸው እንዲመሰረቱ ከማድረግ ያላቸው ጽኑ አቋምና ጽኑ ፍላጎት ተግባራዊ እያደረጉ ያሉ ህዝቦች ናቸው ብለን ነው የምናምነው፣ እንደ መንግስት ይህንን ተግባራቸው ደግሞ እንደ መንግስት በጣም የምንኮራበት፣ በቀጣይም ትግላቸው አጠናቅረው ይህንን ምርጫ በተሳካ ሁኔታ እንደሚፈጽሙት ደግሞ ባለሙሉ እምነት ነን። በዚህ ደረጃ ግን እኛ እናውቅልሃለን ብለው እዛም እዛም ትግራይ ውስጥ ሁከት ለመፍጠር የትግራይ አንድነትን ለመሸርሸር የትግራይ ማንነትን በዛ በዛ ቆርሰው ለማጥፋት የሚደረግ ጥረት ግን ከንቱ ጥረት ነው፣ ከንቱ ልፋት ነው። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት አትቪ አምሃሪክ እንዲሁም በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ በቀጥታ ማዳመጥ ይቻላል። አድማጮች፣ ተዘዋሪውን የስልክ ቁጥራችንን እናስታውሳችሁ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት በመደወል በውስጥ መስመር አስራ አራት በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንንም ተጠቅሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ እስከ ምሽቱ አራት ሰዓት አብረናችሁንን አብራችሁን ሆኖ ወደ ተከታዩ ዘገባ እንለፍ። በኢትዮጵያ የህዝብና የቤቶች ቆጠራ ሳይካሄድ መዘግየቱ ሀገሪቱ ለሚቀጥሉት አስር አመታት እንድትመራበት ታስቦ እየተዘጋጀ በሚገኘው መሪ የልማት እቅድ ላይ ተጽዕኖ እንደሚያሳድር የኢትዮጵያ የስነ ህዝብ ጤናና አካባቢ ጥበቃ ጥምረት አስታውቋል። የጥምረቱ ዋና ዳይሬክተር የሆኑት አቶ ነጋሽ ተክሉ ለአሜሪካ ድምጽ እንደተናገሩት በኢትዮጵያ በከፍተኛ ፍጥነት እየጨመረ ያለው የህዝብ ቁጥር ከኢኮኖሚ እድገቱ ጋር ካልተመጣጠነ ሀገሪቱን አደጋ ላይ ይጥላታል። ከአቶ ነጋሽ ጋር ቆይታ ያደረገችው ስመኝሽ ቆየናት ቀጥሎ ይቀርባል። በኢትዮጵያ በየአስር አመቱ የሚካሄደው የህዝብና ቤቶች ቆጠራ ለመጨረሻ ጊዜ የተካሄደው እንደ አውሮፓውያን አቆጣጠር በሁለት ሺ ሰባት አመተ ምህረት ሲሆን አራተኛው የህዝብ ቆጠራ በ2017 መካሄድ ከነበረበት ሶስት ዓመታትን አስቆጥሯል። የህዝብና ቤት ቆጠራውን እንዲያካሂድ በተወካዮች ምክር ቤት ኃላፊነት የተሰጠው ኮሚሽን በተለያዩ የተፈጥሮና ሰው ሰራሽ ምክንያቶች እንዲሁም ብዙ ሰዎች ከአካባቢያቸው በመፈናቀላቸው ቆጠራውን ማካሄድ እንደማይችል በመግለጹ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች ባለፈው አመት ሰኔ ወር ላይ ቆጠራው ለሁለተኛ ጊዜ እንዲራዘም አድርገው ነበር። ኢትዮጵያ ሀገር አቀፍ የህዝብ ቆጠራውን አታካሄድ እንጂ የህዝቧ ቁጥር በከፍተኛ ደረጃ እየጨመረ መሆኑን ግን መረጃዎች ይጠቁማሉ። በተለያዩ የዓለም አቀፍ ድርጅቶች ትንበያ መሰረትም በአሁኑ ጊዜ የኢትዮጵያ ጠቅላላ የህዝብ ብዛት እስከ 110 ሚሊየን እንደሚደርስ ይገመታል። የህዝብ ቁጥር በሀገሪቱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ካለው ጉልህ ሚና አንጻር የህዝብና ቤት ቆጠራ ጊዜውን ጠብቆ አለመካሄዱ በሀገሪቱ ላይ እያደረሰ ስላለው ተጽዕኖ የኢትዮጵያ ስነ ህዝብ ጤናና አካባቢ ጥምረት ዋና ዳይሬክተር የሆኑትን አቶ ነጋሽ ተክሉን ጠይቀናቸዋል። የህዝብ ቁጥር አለመካሄዱ ይኸው አሁን የአስር አመት ፕላን እየወጣ አስር አመት ፕላንሽ ስኬታማ ሊሆን እድል የሚያገኘው የህዝብ ቁጥሩ መነሻ አድርጎ ቢሄድ ነው። የፕላኑ ብቻ ሳይሆን አጠቃላይ እውነተኛ ታርጌቱን የሚመታ የልማት ስራ ልንሰራ ከሆነ የህዝብ ቆጠራው በጣም ወሳኝነት አለው። የት ላይ ኢንቨስት ላድርግ፣ ምን ያህል ባጀት የሚለው አመለካከት ግልጽነት ሊመጣ የሚችለው የህዝብ ቁጥሩን በአግባቡ ስናውቀው ነው የሚል እምነት ነው። ያ የህዝብ ቁጥር እየበዛ በሄደ ቁጥር በተለይ ደግሞ መሰረታዊ ፍላጎቶችን የሚሰጡ ተቋማት በደንብ ሳይጎለብቱ ህዝብ ቁጥር በሚጨምርበት ጊዜ ያለው ተጽዕኖ ምን ይመስላል? በጣም በጣም ከፍተኛ የሆነ ተጽዕኖ እየፈጠረ ከቤተሰብ ይጀምራል። አንድ ልጅ ያለውና አምስት ልጅ ያለው አዲስ አበባ ያለውን የመጓጓዣ የትምህርት ቤት ክፍያ አጠቃላይ ኑሮውን አሸንፎ ልጆቹን በጥሩ ሁኔታ ማሳደግ የሚያስችለው እድል በፈተናው እየበረከተ ነው እየሄደ ያለው። ድሀው ላይ ስትመጭ ደግሞ የባሰ ከፍተኛ ችግር እየሆነ ነው። ስለዚህ የኢኮኖሚ እድገቱ አብሮ ከህዝቡ ቁጥሩ ጋር ማሳደግ ካልቻል ክላይሜት ቼንጁም አሁን ይባስ ብሎ ደግሞ ኮቪድም ተጨምሮበት አብሮም የሰላም መደፍረስ ሲኖር ደግሞ የነበሩት የስራ እድሎች፣ የኢንቨስትመንት እድሎች እየተዳከሙ ሲሄዱ የባሰ ችግር እየመጣ ኢኮኖሚውና የህዝብ ምጣኔው ሳይታረቁ የሚሄዱበት ሁኔታ ከተፈጠረ አደጋ ውስጥ እየገባን የምንሄድበት እድል እየጠፋ ነው። እንግዲህ ኢትዮጵያ ውስጥ በይፋ የህዝብ ቆጠራ ከተካሄደ አስራ ሶስት አመት ሆኖታል። ነገር ግን እንደ ባለሙያ በአጠቃላይ አሁን ያለው የስነ ህዝብ ሁኔታ ምን ይመስላል? ስነ ህዝብ ስንል በገጠርም ከተማም የሚኖረው ህዝብ ደምረን ነው። በወሳኝ መልኩ ግን የገጠሩ ህዝብ ነው የሚበዛው። ድህነት ማለት አንዱ መገለጫ ብዙ ልጆች መውለድ ነው። ለምን? የሴትዋ መብት ባልተጠበቀበት፣ ድጋፍ ሰርቪሶች በደንብ ባልተጠናከሩበት፣ የእሷ የመወሰን መብት በላይ የወንዱ የበላይነት ያለበት ሶሻል ኖርም ባለበት የመውለድ ሁኔታ ከገዳም ይሁን ትዳርዋም ውስጥ ሆና ይሁን በጣም ቁጥር የጨመረበት ሁኔታ እንዳለ ነው የሚያመላክተው። የህዝብ ቁጥሩ ባይቆጠርም ከሰማንያ በላይ ህዝባችን በገጠር እስከ ኖሮ ድረስ በገጠር ያለው ወሊድ ደግሞ ከፍተኛ ከመሆኑ ከከተማው ሲነጻጸር እስከሆነ ድረስ ይሄ ሁኔታ ብዙ ህዝብ ሊኖረን እንደሚችል እርግጠኛ ሆነን መገንዘብ ይገባናል። ከተማዎች ላይ የሚታየው ፈጣን የህዝብ እድገት ምንድን ነው ምክንያቱ? የሀገሪቱ ልማቶች የተሰባሰቡት አዲስ አበባ ነው የስራ ፈጠራም ከፈለግሽ አዲስ አበባ ነው የምታዩ። የጉልበት ስራም፣ የሁሉም አይነት እድሎች ያሉት አዲስ አበባ ናቸው። ከተሞቻችን በተመጣጣኝ አይደለም እያደጉ ያሉ። ስለዚህ ለተለያየ ስራ፣ ለትምህርት፣ ጊዜያዊ ጉብኝት ሁሉም የመጣ እዚህ ነው እየሰፈረ ያለው። አዲስ አበባ ላይ እውነተኛ ቆጠራ ቢካሄድ ከአምስት ሚሊዮን በላይ እንጂ በታች መሆን አይችልም። አሁን ካነሷቸው ሀሳቦቹ ጋር ተያይዞ እንግዲህ በእድሜያቸው በወጣት ተብለው በሚከለል እድሜ ክልል ውስጥ ያሉ ኅብረተሰብ ክፍሎች ከሌላው ጋር ሲነጻጸር በጣም ከፍተኛውን ቁጥር ይይዛሉ። እና ምናልባት የራሱም ኦፖርቹኒቲ ይኖረዋል። ተጽዕኖስ ምን ይመስላል? ኢትዮጵያ የወጣት ኅብረተሰብ መገለጫ ሀገር ናት። ከዜሮ አመት እስከ ሰላሳ አመት ከሰባ አንድ ፐርሰንት ነን። እንደ ኢትዮጵያ አይነት ያሉ ወጣት ኅብረተሰብ በጣም ወሳኝ በሆነበት ወጣቱ ላይ እንዴት ፕሮዳክቲቭ ላድርገው የሚለው ስራ ካልተሰራ ይሄ ወጣት ኦፖርቹኒቲ መሆኑ ቀርቶ አደጋ ሊሆን ይችላል። እንዴት ነው ወጣቱን ሪሊ ኢምፓወር የምናደርገው? ፖሊሲና ስትራቴጂዎቻችን የወጣቱን ህብረተሰብ ተጠቃሚነት፣ ተሳታፊነት የሚጠይቅ ወቅት ላይ ነን ያለን። ኢትዮጵያ ውስጥ ያለው የስነ ህዝብ ፖሊሲ ምን አይነት ነው? በተለይ የህዝብ ምጣኔን በተመለከተ እንደ ኢትዮጵያ ደግሞ በጣም የወጣቱ ቁጥር ከፍተኛ በሆነበት ሀገር ላይ ያለው ፖሊሲ ምን ይመስላል? የፖሊሲ ችግር ነው ያለው ወይስ ያፈጻጸም ችግር ነው ያለው? ሁለቱም ችግሮች አሉን። በመጀመሪያ ደረጃ ይሄን የፖፕሌሽን ከዲቨሎፕመንት የማስታረቅ ዓለማዊ ስትራቴጂ ከመበልጸጉ በፊት ኢትዮጵያ ፖሊሲዋን ያበለጸገችው በአስራ ዘጠኝ መቶ ዘጠና ሶስት አመተ ምህረት ነው። አልቀድምን ማለት ነው። ስትራቴጂው በጣም የተዋጣለት ነበር። ከአስራ ዘጠኝ መቶ ዘጠና ሶስት ከሁለት ሺ አስራ ሶስት ሀያ አመት አድርገዋል። ከዛ በኋላ አልወጣም አዲስ። ስለዚህ አንዱ ክፍተት ወጣት እያበረከትን በመጣንበት የፖፑሌሽን ቁጥራችን በጣም እየጨመረ በሄደበት ስነ ህዝብንና ልማትን አስታርቆ የሚሄድ ፖሊሲያችን በደንብ ትኩረት አግኝቶ ሌላ ፖሊሲ ስትራቴጂ ማውጣት ይገባን ነበር በአፈጻጸምም ተመሳሳይ ችግር ነው ያለ። የህዝብ ቁጥር ሀይል የሚሆነው ፕሮዳክቲቭ የተማረ ብቁ ዜጋ ስነ ህዝብን ከልማት አስታርቆ የሚሄደው አፈጻጸም በትክክለኛ አቅጣጫው ስላልተፈጸመ በፖሊሲም ችግር ነበረን፣ በአፈጻጸምም ችግር ነበረን ማለት ነው። ከፍተኛ የህዝብ ቁጥር መጨመር በህዝብ ኑሮ የዕለት ተዕለት ኑሮ ላይ የሚታዩት ተጽዕኖች ምን ይመስላሉ? ትምህርት ቤቶች ከመቶ የማያንስ ተማሪ በአንድ ክፍል ነው። ከዛ በላይም ሊሆን ይችላል። ይህን ሁኔታ ጥራት ያለው ትምህርት እንዴት ልትሰጪ ያስችልሻል? ስለዚህ ትምህርትን አፌክት አድርገዋል ማለት ነው። የህዝቡ የምጣኔ እድገት ይህን አምጥተሽ ወደ ከተማ ለአዲስ አበባ ባጀት የምትይዘው በየአመቱ ሶስት ነጥብ አምስት ሚሊዮን እያለች ከያዘች ግን የህዝቡ ቁጥሩ ከአምስት ሚሊዮን በላይ ከሆነ የመሰረተ ልማት ግንባታው፣ የቤት ግንባታው፣ የውሃ አቅርቦቱ፣ የትምህርት አቅርቦቱ፣ ሁሉም ከፍላጎቱ ጋር አብሮ አይሄድም። ይሄ ደግሞ ከተማዋ ሰላም እንድታጣ በየጎደናው የሚያድሩ ወጣቶች እንዲበዙባት ዘንድ ሳትስፋክሽኑ ይጎዳል ማለት ነው። የህዝብ ቁጥር ምጣኔ ከልማት ጋር መታረቅ ማለት አጠቃላይ ለሀገሪቷ የኢኮኖሚ እድገት ትልቁ ፈተና የህዝብ ቁጥሩ ምጣኔን አስታርቀን የምንሄድበት ፖሊሲን ስትራቴጂያችንን ፈትሸን በጣም በጣም ትኩረት ልንሰጠው እንደሚገባ የሚያመላክት ሁኔታ ነው ያለ ነው። ኢትዮጵያ ከ2013 እስከ 2023 እንድትመራበት ታስቦ እየተዘጋጀ ያለው መሪ የልማት እቅድ አሁን ያለውን የህዝብ ምጣኔ ምን ያክል ያገናዘበ እንደሆነ ለማወቅ የፕላንና ልማት ኮሚሽንን በተደጋጋሚ ለማግኘት ያደረግነው ጥረት ለጊዜው ባይሳካም የህዝብ ቆጠራ አለመካሄዱ በአዲሱ የልማት እቅድ ላይ ተጽዕኖ እንደሚኖረው፣ ነገር ግን ከዚህ ቀደም በነበረው ግምት እቅዱን ማዘጋጀት እንደሚቻል የኮሚሽኑ ኮሚሽነር ዶክተር ፍጹም አሰፋ እቅዱን ይፋ ባደረጉበት ወቅት ገልጸው ነበር። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝሽ የቆየን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ወለጋ ዩኒቨርስቲ ለመጀመሪያ ጊዜ አራት ተማሪዎችን በአፋን ኦሮሞ በዶክትሬት ዲግሪ ማስመረቁን አስታወቀ። በዩኒቨርሲቲው የምሩቃኑ መምህርትና የጥናት አማካሪ ዶክተር አሊማ ጅብሪል ተማሪዎቹን ለመጀመሪያ ጊዜ ማስመረቅ መቻላቸውን እንደ ከፍተኛ ስኬት እንደሚቆጥሩት ተናግረዋል። ተመራቂ ተማሪዎቹን ጨምሮ ያነጋገረው ናኮር መልካ ስርስር ዘገባ ያስደምጠናል። የወለጋ ዩኒቨርሲቲ ለባለፈው አራት አምስት ዓመታት ሲያስተምራቸው የነበረውን አራት የአፋን ኦሮሞ ሶስተኛ ዲግሪ ወይም ዶክተሬት ተማሪዎች ባለፈው ሳምንት ማስመረቁን አስታውቋል። በምርቃት ስነስርዓቱ ላይ የታደሙት የወለጋ ዩኒቨርሲቲ ፕሬዚዳንት ዶክተር ሀሰን ዩሱፍ በፌስቡክ ገጻቸው አራት ተማሪዎች ለመጀመሪያ ጊዜ ጥናታዊ ጽሁፋቸውን በአፋን ኦሮሞ በማቅረብ ታሪክ ሰሩ ሲሉ አድናቆታቸውን ገልጸዋል። በወለጋ ዩኒቨርሲቲ የአፋን ኦሮሞ እና ስነ ጽሁፍ ትምህርት ክፍል መምህርትና የከፍተኛ ደረጃ ተማሪዎች አማካሪ ዶክተር አሊማ ጅብሪል ተማሪዎቹን ለመጀመሪያ ጊዜ በአፋን ኦሮሞ በሶስተኛ ዲግሪ ማስመረቃችን ትልቅ ስኬት ነው ብለዋል። በረቶን ኬኛ ወሪ የወለጋ ዩኒቨርሲቲ በአፋን ሮሞ ለመጀመሪያ ጊዜ በዶክተሬት ዲግሪ የተመረቁ አራቱ ተማሪዎችም የአፋን ሮሞና ስነ ጽሁፍ ትምህርት ክፍልም ጭምር ለዘላለም ሲታወሱበት የሚኖሩ ትልቅ ስኬት ነው የተመዘገበው። በስኬቱ አስተዋጽኦ ያበረከቱ ሁሉንም አካላት ጨምሮ ማለት ነው። ምክንያቱም በዓለም አቀፍ ደረጃ እንኳ ብናይ በአፋን ሮሞ ተምረው በአፋን ኦሮሞ ጥናታዊ ጽሁፍ አቅርበው በአፋን ኦሮሞ ተመራምረው ጽሁፋቸውን አጠናክረውና ተከላክለው በዶክተሬት ዲግሪ ሲመረቁ ይሄ የመጀመሪያ ነው ብለዋል። ዶክተር መርጋ ገመዳ በቋንቋ ስርዓተ ትምህርት ላይ ጥናታዊ ጽሁፋቸውን በማቅረብ በስርዓቱ ውስጥ ይስተዋላሉ ላሏቸው ችግሮችም መፍትሄ አመላክተዋል ሲሉ ተናግረዋል። ዶክተር አሊማ ሁለተኛው ዶክተር ዳንኤል ለሜሳ በቋንቋ ጥናት፣ ሶስተኛው ዶክተር መገርሳ ዲንሳ በተረት ላይ እንዲሁም የመጨረሻው ዶክተር ፈቃዱ ቀና ደግሞ የአፋን ሮሞ ልብወለድ ታሪኮች ላይ ጥናታዊ ጽሑፋቸውን አቅርበው አመርቂ ውጤት ማግኘታቸውን ገልጸዋል ዶክተር አሊማ። ዶክተር መርጋ ገመዳ ለመጀመሪያ ጊዜ በአፋን ሮሞ የሶስተኛ ዲግሪያቸውን የሰሩ ተመራቂ በመሆናቸው የተሰማቸውን ስሜት እንዲገልጻሉ አፋን ሮሞ ያንን ሁሉ ተጽዕኖ ተቋቁሞ ዛሬ ለሶስተኛ ዲግሪ በመድረሱ በሀገር ውስጥ የሚኖሩትንና በውጭም የሚኖሩ የኦሮሞ ተወላጆችን እንኳን ደስ አላችሁ ማለት እፈልጋለሁ። አፋን ኦሮሞ የጥናትና ምርምር እንዲሁም የሳይንስና ቴክኖሎጂ ቋንቋ እንዲሆን ጥረት የምታደርጉ ሁሉ የኢትዮጵያ ፌዴራል ተጨማሪ የስራ ቋንቋ እንዲሆን ጥረት ለምታደርጉ ሁሉ የእኛ በዶክተሬት ዲግሪ መመረቅ መሰረት ስለሚሆናችሁ እንኳን ደስ አላችሁ ማለት እፈልጋለሁ ብለዋል። የአፋን ኦሮሞ ስርዓተ ትምህርት ላይ ጥናታዊ ጽሁፋቸውን የሰሩበትን ምክንያት ሲያብራሩ የትምህርት ስርዓቱ ከሌላ ቋንቋ የተወሰደ መሆኑን በመጥቀስ ምን ያህል የሳይንሳዊ ሂደቱን በጠበቀ መልኩ ትምህርቱ እየተሰጠ ነው ከሚል ሀሳብ እንደተነሱ ገልጸዋል። በጥናቱ ወቅትም ስላጋጠማቸው ተግዳሮት እንዲህ አብራርተዋል። ለጥናቱ አስፈላጊ የሆኑ የጽሁፍ ማስረጃዎችንና ግባቶችን ከኦሮሚያም ሆነ ከፌዴራል ትምህርት ጽህፈት ቤቶች ማግኘት አልቻልኩም። የአፋን ኦሮሞ ስርዓተ ትምህርትም ከዚህ በፊት ስላልተዘጋጀ በጥናቴ ወቅት እንቅፋት ሆኖብኛል። በአማርኛ የተዘጋጀውንም ስርዓተ ትምህርት ለማግኘት በጣም ተቸግር ያለው ይህም ችግር የመጣው አፋን ኦሮሞን የሚያጠና አፋን ኦሮሞን የሚከታተልና የሚያዘጋጅ እንዲሁም ጥናትና ምርምር የሚያካሄድ አካል በትምህርት ሚኒስቴር ውስጥ ካለመኖሩ የተነሳ ነው ብለዋል ዶክተር አሊማ ጅብሪል። በአፋን ሮሞ እና ስነ ጽሁፍ ትምህርት ክፍል ውስጥ 24 የሚሆኑ ተማሪዎች አሁንም በአፋን ሮሞ ሶስተኛ ዲግሪ የተለያዩ ጥናታዊ ጽሁፎችን በማቅረብ እና ጥናት በማድረግ ላይ ይገኛሉ ብለዋል። ተመራቂዎቹ ያቀረቡት መመረቂያ ጽሁፍም ዩኒቨርሲቲው በሚያሳትመው ጆርናል ወይም የጥናት መጽሔት ላይ ታትሞ እንደሚወጣ አመልክተዋል። ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮር መልካን ለዘገባው እናመሰግናለን። በሰሜን አሜሪካ የሚኖሩ ዓለም አቀፍ የአጋዚ ትምህርት ቤት የቀድሞ ተማሪዎች ማህበር አባላት አምስት ሚሊዮን ብር የሚያወጣ ዘመናዊ የኮሮና ቫይረስ መመርመሪያ ማሽን ገዝተው ለአዲግራት ከተማ ነዋሪዎች ስጦታ ሰጡ። የመቀሌው ዘጋቢ ዓለም ፍስሐ ስርስር አለው። በሰሜን አሜሪካ የሚኖሩ የአጋዚ የቀድሞ ተማሪዎች ማህበር አባላት ለአዲግራት ከተማ ህዝብ ዘመናዊ ኮሮና ቫይረስ መመርመሪያ ማሽን ማስረከባቸውን የአጋዚ ዓለም አቀፍ የቀድሞ ተማሪዎች ማህበር የቦርድ ሊቀ ወንበር አቶ ቴድሮስ ካሳይ ማሽኑን አስመልክተው እንዲህ ይላሉ። ማሽን የመጣ እንደምታውቀው የኮሮና ቫይረስ መመርመሪያ ማሽን ነው። ከዚህም ባለፈ ሌሎች የምርምር ስራዎችን ሊካሄድበት እንደሚችል ያለ መረጃ ይጠቁማል። ድሮ ድሮ ግን በዋናነት ያመጣነው አለማችን ገጥሟት ያለ የቫይረሱ ስርጭት ለመመርመር ታሳቢ ተደርጎ ነው። እንደሚታውቀው መንግስት ቦታዎችን በጣም አንገብጋቢ በሆኑ ቦታዎችን ማሽኖች እንደተከለ ይታወቃል። ሆነን ግን በመንግስት ሐኪም በሁሉም ቦታ ሊሸፈን እንደማይችል ይታወቃል። እና ያው ማህበራችንም ከህዝብ ጎን እና ከመንግስት ጎን መሆኑ ይታወቃል። ከዚህ በፊትም ያው ማህበር የተመሰረተበት ዋና አላማ መንግስት የመማር ማስተማር ሂደቱን በማገዝ በትምህርት ጥራቱን እያገዘ እንደነበር ይታወቃል። ይህን እንዳለ ደግሞ ህዝባችን ገጥሞት ያለ የቫይረሱ ስርጭት ከመከላከል አንጻር፣ ምርምሮቹን ከማካሄድ አንጻር ከመንግስትና ከህዝብ ጎን ሆኖ ለመሰለፍ ባደረገው ጥረት በሰሜን አሜሪካ የሚኖሩ የአጋዜ የቀድሞ ተማሪዎች ማህበር አባላት ያበረከቱትን ማሽን በአካባቢያቸው ከሚገኙ የመመርመሪያ ማሽን የተሻለና ዘመናዊ መሆኑን አቶ ቴድሮስ ገልጸዋል። እንደሚታወቀው ማህበሩ ዓለም አቀፍ ማህበር ነው እና በተለያዩ ቦታዎች ሀገሮች በሰሜን አሜሪካ እንዲሁም በአውሮፓ በአውስትራሊያ ማህበሮች እንዳሉ ይታወቃል። ይህን ማሽን የላኩት ግን በአሜሪካ የሚገኝ የማህበሩ አባላት የላኩት ነው እና በአጠቃላይ ዋጋው እስከ አምስት ሚሊዮን እንደሚገመት ነው ያለን መረጃ። በመመርመሪያ ማሽኑ ርክክብ ስነ ስርዓት የተገኙት የአዲግራት ከተማ ምክትል ከንቲባ አቶ ላከ ተስፋ ሚካኤል ማሽኑ በአቅራቢያችን በመገኘቱ የምርመራ ውጤት በጊዜው ለማወቅ ስለሚያግዝ እጅግ ጠቃምና አስፈላጊ ማሽን ነው ብለዋል። የአጋዜ ቀድሞ ተማሪዎች ማህበር የኮቪድ አስራ ዘጠኝ ማሽን መመርመሪያ ማሽን ያደረጉልን እገዛ ወረርሺ ለመግታት የሚያደርጉ አስተዋጽኦ ከፍተኛ እንደሆነ እምነት አለን። በዚህ አጋጣሚ ለማህበሩ አባላት በውጭ የሚገኙ የማህበሩ አባላት ማመስገን እንፈልጋለን በአስተዳደሩ ስምና በራሴ ስም። ህብረተሰቡም ከዚህ ቀደም በተለያዩ የማህበረሰብ አገልግሎት አስተዋጽኦ ሲያደርጉ የነበሩ ናቸው። የቀድሞ የአጋዜ ትምህርት ቤት አልሚኒ አባላት አሁንም እንደተለመደው ባጋጠመን የወረርሺ የኮቪድ አስራ ዘጠኝ ወረርሺ በከተማችን መመርመሪያ ማሽን አልነበረም። ስለዚህ ለዚህ ችግር መፍትሄ የሚሆን እገዛ አድርገውልና ተጋራሚ ድሜ ማመስገን እፈልጋለሁ። እዚህ ቀደም ያው መመሪያ ማሽን በከተማችን አልነበረም። ተገላጭነት አላቸው የሚባሉ የህብረተሰብ ክፍል ነው። አምና ተወስደው ወደ መቀሌ ሄድና ውጤቱ በጣም ይዘገያሉ። ከሁለት ሳምንት በላይ ነው የሚቆየው፣ እና ህብረተሰቡ ያው ወረርሽኙን ለመግታት በጣም አዳጋች ሁኔታ ነበር። እዚህ ማሽኑ ወደ ከተማችን መምጣቱ በአቅራቢያችን በመኖሩ በአጭር ሰዓታት ውስጥ ውጤቱ ማወቅ እንችላለን። ስለዚህ ወረርሽኙን ለመግታት የሚያደርጉ አስተዋጽኦ ከፍተኛ እንደሆነ ነው ምናምን ነው ማለት የአጋዚ የቀድሞ ተማሪዎች ማህበር በአንድ ሺ ዘጠኝ መቶ አርባ ስድስት አመተ ومن نجرال. ألم صاع كما قال ዓለም ፍስሐን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በአሜሪካ ዙሪያ ያሉት ኮሌጆች የሚገኙባቸው ከተሞች በያዝነው ወር ተማሪዎች ወደ ትምህርት ቤት ሲመለሱ ለማየት በጉጉት እየጠበቁ መሆናቸው ታውቋል። የትምህርት ቤቶቹ መከፈት በከተሞቹ ያሉት የንግድ ተቋማት በዓለም አቀፉ ወረርሽኝ ከደረሰባቸው ጉዳት እንዲያገግሙ ይረዳል ተብሎ ይታመናል። በሌላ በኩል ደግሞ የንግድ ተቋማቱ የትምህርት ቤቶቹ መከፈት የኮቪድ-19ን መባባስ ሊያስከትል ይችላል የሚል ስ መረጋጋት እንዳላቸው የአሜሪካ ድምፅ ዘጋቢ ማርያማ ዲያሎ በላከችው ዘገባ ጠቁማለች አዳነች ፍስሀዬ ታቀርበዋለች ከአርባ ሺህ በላይ ከሚሆኑት አብዛኞቹ የሚችገን ዩኒቨርሲቲ ተማሪዎች ብዙዎቹ በያዝነው ዓመት ቀደም ሲል ወደ የመጡበት ከተመለሱ በኋላ በኮሌጇ ከተማ ያሉት የንግድ ተቋማት ጉዳት ደርሶባቸዋል ሪቻርድ ሹባክ የተባሉ የምግብ መሸጫ መደብር ባለቤት ያብራራሉ በረዶ ባይኖርም በሶስት ፊት የበረዶ ክምር የተዋጥክ ሆኖ ነው የሚሰማህ። መንገዶች ላይ ዝር የሚል ሰው እንደሌለ ታውቃለህ። በመንገዶቹ ላይና ታች የሚንቀሳቀስ ሰው የለም። የበልጉ የትምህርት ጊዜ የሚጀመረው መስከረም ላይ ነው። ጥቂቶቹ በአካል በካምፓስ ተገኝተው የሚማሩበት ማለት ነው። ይህም በተማሪዎቹ መኖር ለሚተማመኑት የንግድ ተቋማት የተስፋና የስጋት ስሜት እንዲንጸባረቅባቸው አድርጓል። አደም ለወንስታይን የመጠጥ ቤት ባለቤት ናቸው። የተማሪዎቹ ወደ ትምህርት መመለስ ያስደስተኛል። የመጀመሪያው ስሜት ደስታ ነው። መቼም ቀለል ይልሃል። ጃስቲን ሄሪክ የምግብ ቤት ባለቤት ናቸው። እንደሚ እንደሚመስለኝ ከሆነ ሰዎች ወደ ትምህርት ቤት ይመለሱና የቫይረሱ መዛመት ይባባሳል። ከዚያ እንግዲህ የቫይረሱን መዛመት መቋቋም ተችሎ ሊቆጣጠሩት ይችላሉ ወይም ደግሞ ከቁጥጥር ውጭ ሆኖ ተማሪዎች በርቀት ወደ መማር ይመለሳሉ። ያለኝ ስሜት ይህ ነው። ጄፍ ሳውንደርስ ደግሞ የንቅሳት መደብርን ያንቀሳቅሳሉ። ዓለም አቀፉ ወረርሽኝ ብዙዎቻችንን አበርትቷል። እንዲሳካልህ ከፈለክ የንግድ ስራህን በሚገባ ማካሄድ ይኖርብሃል። ያም ሲባል ግን ሁሉም ወደ ስራ ይመለሳሉ ማለት አይደለም። ጥሩ ስኬት አግኝቶ የነበረው ኤስፕሬሶ ሮያል ኮርፊ የተባለው ቡና ቤት በኮሮና ቫይረስ ምክንያት ወደ ስራ እንደማይመለስ በድረገጹ አስታውቋል። ኤተን ሩሚን የመሳሰሉት ደንበኞቹ የነበሩ የሚችጋን ዩኒቨርሲቲ ተማሪዎች ታዲያ ማዘናቸውን ገልጸዋል። በተለይም የኤክስፕሬሶ ሮያል መዘጋት ያሳዝናል። እኔ ቤት ብዙ የሚወዱት ሰዎች አሉ። ሁኔታዎች መሻሻላቸው አይቀርም በሚል ተስፋ የሚጠባበቁም እንዳሉ ተገልጿል። ዘጋቢዎቻችንን እናመሰግናለን። የአርብ ምሽት የአሜሪካ ድምጽ የአማርኛ ቋንቋ አገልግሎት ከመጠናቀቁ በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በዩናይትድ ስቴትስ ውስጥ በሚገኙ የትምህርት ተቋማት ውስጥ የቻይና ቋንቋና ባህልን የሚማሩ ተማሪዎች የቻይና ኮሚኒስት ፓርቲና ወኪሎቹ ስውር መጠቀሚያ አለመሆናቸውን ዩናይትድ ስቴትስ እርግጠኛ መሆን ትፈልጋለች ይላል። የዕለቱ ርዕሰ አንቀጽ ጽሑፉን ሲጀምር እንደ ሕዝባዊ ሪፐብሊክ ቻይና የውጭ መልእክተኛ ሆኖ በውጭ ጉዳይ ሚኒስቴር የሚታወቀውና በዩናይትድ ስቴትስ የኮንፊሽየስ ማዕከል ወይም የሲአይዩኤስ እየተባለ የሚጠራው ተቋም የቤጂንግን ዓለም አቀፍ ፕሮፓጋንዳ ለማሰራጨትና የአሜሪካን የምርጫ ውጤት ለመወሰን ከኮሌጅ ተቋማት አንስቶ ከመዋለ ሕጻናት እስከ አስራ ሁለተኛ ክፍል ድረስ ያሉትን አንደኛና ሁለተኛ ደረጃ ትምህርት ቤቶችን ይጠቀማል ሲሉ የውጭ ጉዳይ ሚኒስትሩ ፓምፔዮ መናገራቸውን ርዕስ አንቀጹ ያስረዳል። የኮንፊሽየስ ተቋም በዋነኝነት በቻይና መንግስት የሚደጎም ነው ያለው ርዕስ አንቀጽ፣ ተቋሙ የቻይና ኮሚኒስት ፓርቲ የዓለም አቀፍ ተጽዕኖ ለማሳደር የሚጠቀምበት የፕሮፓጋንዳ መሳሪያ ነው ብሏል። ይህ መግለጫ የወጣው የኮንፊሽየስ ተቋማትንም ሆነ በኮሌጅና ዩኒቨርሲቲዎች ውስጥ በተናጥል የሚገኙ የኮንፊሽየስ ድርጅቶችን ለመዝጋት አለመሆኑን ርዕስ አንቀጹ ገልጿል። ይልቁንም የኮንፊሽየስ ተቋም እንደ ውጭ አገር የተልዕኮ ተቋምነቱ የቻይና ዜጎች የሆኑ ሰራተኞቹ በዩናይትድ ስቴትስ ውስጥ የሚያደርጉትን እንቅስቃሴያቸውን፣ አቀጣጠራቸውንና የገንዘብ ምንጫቸውን አስመልክቶ ያለውን መረጃ በየጊዜው ለውጭ ጉዳይ ሚኒስቴር በግልጽ ማሳወቅ የሚገባው መሆኑን መሆኑን ለማሳሰብ እንደሆነ ርዕስ አንቀጹ አስረድቷል። ይህ አይነቱ መረጃ የዩናይትድ ስቴትስ የትምህርት ተቋማት በትምህርት ቤቶቻቸው ውስጥ የሚካሄድ ተጽዕኖ እንዳይኖር ወይም በቤጂንግ የሚደገፈውን ፕሮግራም ለተማሪዎቻቸው ማስተማር አለማስተማር ይችሉ እንደሆነ ለመወሰን የሚያስችላቸውን ኢንፎርሜሽን እንዲኖራቸው ያደርጋል ብሏል ርዕስ አንቀጹ። ብሔራዊ የምሁራን ማህበር ወይም ዘ ናሽናል አሶሴሽን ኦፍ ስኮላርስ ኤን ኤ ኤስ እንደሚለው ከሆነ በዩናይትድ ስቴትስ 75 የሚሆኑ የኮንፊሽየስ ተቋማት መኖራቸውን ርዕሰ አንቀጹ አስታውቋል። ከመዋለ ሕጻናት እስከ 12ኛ ክፍል ድረስ በሚደርሱ ትምህርት ቤቶች ውስጥ 500 የሚሆኑ የኮንፊሽየስ ክፍሎች ያሏቸው መሆኑን ጠቅሶ ከነዚህ አብዛኞቹ በዩኒቨርሲቲ ደረጃ ከተዋቀረው የኮንፊሽየስ ትምህርት ተቋም ጋር ግንኙነት አላቸው ሲል ርዕሰ አንቀጹ አመልክቷል። የቻይና መንግስት የኮሚኒስት ፓርቲና ርዕዮተ ዓለም በኮንፊሽየስ ተቋምና ፕሮግራም ላይ ያለው ተጽዕኖ ከረዥም ጊዜ ጀምሮ ዩናይትድ ስቴትስን ሲያሳስባት እንደቆየ ርዕሰ አንቀጹ አስታውሷል። ለምሳሌ እንደ ኤሮፓ አቆጣጠር በ2017 ብሔራዊ የሳይንስ አካዳሚ እንዳስታወቀው የኮንፊሽየስ ተቋማት ስር የሚገኙ አንዳንድ የትምህርት ተቋማት ራሳቸውን በራሳቸው ሳንሱር እንዲያደርጉ ግፊት የነበረባቸው ሲሆን በተቋማቱና በዩኒቨርሲቲዎቹ መካከል የሚደረጉ ስምምነቶችም ይፋ ያልተደረጉ መሆናቸውን ርዕስ አንቀጹ ገልጠዋል። አንዳንድ ዩኒቨርሲቲዎች የቻይናን መንግስት እንዳይተቹ የገንዘብ ችሮታ ይሰጣቸው እንደነበርና የኮንፊሽየስ ተቋምም ስለ ቻይና የሰብአዊ መብት ረገጣ ሳያነሳ የተመረጠ ታሪክ ብቻ እንደሚያስተምር በርዕስ አንቀጹ ጽሑፍ ተጠቅሷል። ላለፉት አራት አስርት ዓመታት ቤጂንግ በዩናይትድ ስቴትስ እንደ ልቧ በነጻ ስትንቀሳቀስ ኖራለች ያለው ርዕስ አንቀጽ ቻይና ግን በአንጻሩ ለዩናይትድ ስቴትስም ሆነ በአገሯ ለሚገኙ የውጭ አገር ዜጎች ዝግ ሆና ቆይታለች ብሏል። በመጨረሻም በዩናይትድ ስቴትስ የኤዥያና የፓሲፊክ ጉዳዮች ኃላፊ ዴቪድ ስቲልዌል የእኛ ዓላማ ቻይና የግልጽነትን ክፍት የመሆንና የመጋራትን አስፈላጊነት እንድትረዳ ማድረግ ነው። የአስኪውን ድረስ ግን ራሳችንን ለመከላከል የሚያስችለንን ሁሉ እርምጃ እንወስዳለን በማለት የተናገሩትን በመጥቀስ ርዕስ አንቀጹ ጽሑፉን ደምድመዋል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባት እና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደናደሩ።